የምኤአድ ከፍተኛ አመራሮች ዛሬ የሰጡት ጋዜጣዊ መግለጫ በአራት ነጥቦች ላይ ያተኮረ ነበር። ሰሞኑ በኦሮሚያ የተነሳው የተማሪዎች አመጽና የመንግስት ተመጣጣኝ ያልሆነ ያለውን እርምጃ፣ በአገሪቱ ስለተከሰተው ድርቅ፣ ከሱዳን ጋር ባለው የድንበር ማካለል ጉዳይ እንዲሁም በጎንደር ማረሚያ ቤት ቃጠሎ በታራሚዎች ላይ ደረሰ ስላለው ጉዳትና ውግዘት ላይ ያነጣጠሩ ናቸው። የኢህአዴግ መንግስት በዜጎች ላይ እየፈጸመ ያለውን ማዋከብ ማሳደድና ግድያ ይቁም በሚል ርዕስ በጽሁፍ ከተሰራጨውና በድርጅቱ ዋና ጸሐፊ አቶ ካሳሁን አበባው ከተነበበው መግለጫ የተወሰነው ክፍል እንዲህ ይላል በዜጎች ላይ የተወሰደውን ተመጣጠኝ ያልሆነ እርምጃ አስመልክቶ ድርጅታችን ያወግዛል በከፍተኛ ሁኔታም ተቃውሞውን ያሰማል። ሁለተኛ በአማራ ክልል በሰሜን ጎንደር ዞን የሚገኘውን ከሱዳን ጋር የሚያዋስን ድንበር በተመለከተ በአጭር ጊዜ ውስጥ ለማካለል እየተንቀሳቀሰ መሆኑን የኢህአዴግ መንግስት ከፍተኛ ባለስልጣናት በመግለጽ ላይ ይገኛሉ። ሚያድ ይህን የድንበር ማካለል እንቅስቃሴ በአስቸኳይ እንዲያቆም እየጠየቅን ይህ የማይደረግ ከሆነ ግን ፓርቲያችን ሚያድ የኢትዮጵያውያን ሕዝብ ከጎኑ በማሰለፍ እስከ ደም ጥበታ ድረስ ከፍተኛ ትግል ያደርጋል። መግለጫው አያይዞ በአገሪቱ የተከሰተው ረሃብ የገዢው ፓርቲ የመሬት ፖሊሲ ችግር ውጤት ነው ሲል ተችቷል። በጎንደር ማረሚያ ቤት ቃጠሎ በታራሚዎች ላይ ደረሰ ስላለው ጉዳትም አውግዘዋል። በጋዜጣዊ መግለጫው ትልቅ ትኩረት ያገኘው ከሱዳን ጋር ያለው የድንበር ማካለል በአስቸኳይ ካልቆመ እስከ ደም ጠብታ እንታግላለን የሚለው አገላለጽ ነበር። ጦርነት ልታውጁ ነው ወይ ተብሎ ከዶቼቨል ና ከሌሎች ጋዜጠኞች ለቀረበ ጥያቄ የድርጅቱ ሊቀመንበር አቶ አበባው መሐሪ ተከታዩን ብለዋል። የመያድ ዓላማ ግን አዲስ አበባ ላይ ተቀምጦ ሌላ መንገድ አለን ብለን አናምንም የምናምነው በሰላማዊ ትግል ብቻ ነው። ስለዚህ እስከ ደም ጠብታ ሲባል ሰላማዊ ሰልፍ ሲደረግ የሚሞቱ ሰዎች አሉ። ያን ለመቀበል ዝግጆች ነን። እኛ መሳሪያ ንዝም ግን ሰላማዊ ሰልፍ እናደርጋለን። የሀገራችን ዳር ድንበር አይቆረስም በሚል ሰላማዊ ሰልፍ እናደርጋለን። ደማችን ቢፈስ ያ እስከ ደም ጠብታ ድረስ እንሄዳለን። መንግስት ያቀረበው የተረጂዎች ቁጥር በመግለጫችሁ ትክክል እንዳይደለ ተጠቅሷል በእናንተ በኩል የዳሰሳ ጥናት አድርጋችኋል ወይ ተብሎ ከጋዜጠኞች ለቀረበ ጥያቄም አቶ አበባው ተከታዩን መልስ ሰጥቷል። በሁሉም የአገሪቱ ክፍሎች ታይቶ የማይታወቅ በሰባ ሰባት ዓመተ ምህረት የደረሰ ረሃብ አለ። ከዚያ በባሰ ሁኔታ ያለ ረሃብ አለ። አሁን አዝመራ በተገቢ ሁኔታ ገብቷል የምንልበት ቦታ ብዙ አይደለም። ጎጃም፣ ጎንደር ለም የሚባሉ ቦታዎች ነበሩ። ኦሮሚያ ለም የሚባል ቦታ ነበረ። ዛሬ ጎጃምና ጎንደር በሰፊው ቆላማ ቦታው በረሃብ የተጠቃ ሁኔታ ነው ያለበት ሁኔታ። ስለዚህ እኛ ከአገሪቱ ከሁለት ሶስተኛ በላይ አካባቢ በረሃብ ተጠቅቷል። ስለዚህ በዚያ የሚኖረው ሕዝብ 10 ሚሊዮን ብቻ ነው ብለን ከ90 ሚሊዮን እንዲያውም ከ100 ሚሊዮን እንበለው ከ100 ሚሊዮን 10.2 ሚሊዮን ብቻ ነው ብለን አናምነው። ስለዚህ ከየአካባቢው ከሚደርሰን ሪፖርት ተነስተን እስካሁን ድረስ ዜጎች በረሃብ እንደሚሞቱ በረሃብ ተጠቅተው የሚበሉት እንደሌላቸው ደርሶናል። የድርጅቱ ምክትል ሊቀመንበር ዶክተር በዛብህ ደምሴ በበኩላቸው መንግስት ከፈቀደ ድርጅታቸው በውጭ የሚኖሩ ኢትዮጵያውያንን በማስተባበር ለዜጎች የዕለት ደራሽ እርዳታ ለማሰባሰብ ዝግጁ መሆኑን ተናግሯል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም